የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ አብረናችሁ የምናመሸው እኔ ሀብታሙ ስይመኝ፣ እኔ ደግሞ ኤደን ገረሞ። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። ከትግራይ ክልል የተመደቡ አዲስ ተማሪዎችን ለጉዳት የሚዳርግ ምንም አይነት የደህንነት ስጋት በአማራ ክልል ውስጥ እንደሌለና ተማሪዎችን ለማስተናገድ ዝግጁ መሆናቸውን የወሎና የደብረ ብርሃን ዩኒቨርሲቲዎች አስታውቀዋል። ሁለቱ ዩኒቨርስቲዎች እንግዲህ ከትግራይ ክልል የተመደቡ ተማሪዎችን እየተቀበሉ እንደሆነም ተናግረዋል። መስፍን አድራጊ ዝርዝሩን ይዟል። ከሰሞኑ ሰሞነኛ ወሬዎች አንዱ የትግራይ ክልል አዲስ የተመደቡ ተማሪዎችን ወደ አማራ ክልል አልክም ማለቱ ነበር። በትግራይ ክልል ትምህርት ቢሮ ኃላፊ በኩል በተላለፈው መልእክት የአማራ ክልልን የደህንነት ስጋት እንዳለበት አስመስሎ ማቅረቡ ምክንያት አልባ ነው ያሉት የወሎ ዩኒቨርሲቲ አካዳሚክ ምክትል ፕሬዚደንት ዶክተር መንገሻ አየለ ነበሩ። ባለፉት ሶስት ዓመታት በሀገር አቀፍ ደረጃ በነበረው ግጭት በተለይ መነሾ ፖለቲካዊ እና ብሔር ተኮር የሆነው ግጭት ወደ ዩኒቨርሲቲዎቹ እየገባ የዩኒቨርሲቲዎችን ወቅታዊ ሁኔታ ረብሿቸው እንደነበረ ሁላችንም የምናውቀው ሀቅ ነው። በዚህ ረገድ ወሎ ዩኒቨርሲቲ የሰላም ዩኒቨርሲቲ ሆኖ ነው የቆየው። በተለይ ደግሞ የደሴና የአካባቢው ሕዝብ በጣም አቃፊ የሆነ አኩሪ ባህል ተማሪዎቹን እንደ ዜጎቹ አድርጎ በመቀበል ረገድ ከፍተኛ አስተዋጽኦ እያደረገ የቆየ በመሆኑ ወሎ ዩኒቨርሲቲ ሰላሙን አስጠብቆ ባለፉ ሶስት ዓመታት ቆይቷል። እርግጥ ነው የተወሰነ መንገራቀጭኛም ጋር አልተፈጠረም ለማለት አይደለም። ግን በአጠቃላይ የትምህርት ስርዓታችንን ሊያስተጓጉል የሚችል ችግር አልተፈጠረም በወሎ ዩኒቨርሲቲ ረገድ። በክልሉ ትምህርት ቢሮ የተላለፈው መልእክት አንድነትን የሚጎዳ መተሳሰብን የሚያደፈርስ ነው ይላሉ። ሰሞኑን በመገናኛ ብዙሃን የሰማ ነው። በተለይ ከትግራይ ብሔራዊ ክልላዊ መንግስት የትምህርት ቢሮ የተላለፈው መልእክት እንደ ሀገር በተለይ ደግሞ በህዝቦች መካከል ያለውን ሰላማዊ አ አብሮ የኖረ አሁንም፣ ያለ ወደፊትም ሊቀጥል የሚችል ነገር የሚጎዳ ሆኖ ነው የተሰማኝ። በግሌ የተላለፈው መልእክት አይ ቲንክ የሀገሪቱን ወቅታዊ ሁኔታ በሀገር አቀፍ ደረጃ በተለይ ሳይንስና ከፍተኛ ትምህርት ያስተላለፈውን መልእክት ዩኒቨርሲቲዎች ሊተገብሩ የሚገባቸውን ስራ የሚያደናቅፍ ምናልባትም ክልሉ ውስጥ ያሉ ዩኒቨርሲቲዎችን ጫና የሚያሳድር ከትግራይ ክልል አስራ ሁለተኛ ክፍልን ጨርሰው ወደሚመደቡበት ዩኒቨርሲቲ መሄድ የሚገባቸውን ተማሪዎችም የሚያስቀር በአጠቃላይ በሀገር አቀፍ ደረጃ ተቀባይነት ያለው አካሄድ ነው ብዬ አላምንም። በርካታ ቁጥር ያላቸው የአማራ ክልል ተወላጅ ተማሪዎች ወደ ትግራይ በተመደቡበት ሁኔታ እንዲህ አይነቱ መግለጫ መሰጠቱ ከፖለቲካ ፍጆታ ያለፈ እውነታ የለውም ሲሉም ያክላሉ። ከትግራይ ክልል ተማሪዎች ቁጥር በላይ ከአማራ ክልል የአስራ ሁለተኛ ክፍላቸውን የመግቢያ ፈተናቸውን አልፎ የሄዱ ተማሪዎች እንዳሉ እርግጥ ነው። ከዚህ ቀደምም አክሱም፣ መቀለ፣ አዲግራት ሁሉም ዩኒቨርሲቲዎች ጋር የተማሪ ቁጥሩን ስታቲስቲክስ ብናየው ከአማራ ክልል የአስራ ሁለተኛ ክፍል መለቀቂያ ፈተናቸውን ወስደው ወደ ዩኒቨርሲቲ የገቡ ተማሪዎች ቁጥር ከፍተኛ ነው። በዚህ አመትም እዛ ክልል ውስጥ በሚገኙ ዩኒቨርሲቲ የተመድቡ ተማሪዎችን የአካባቢው ማህበረሰብ ያም ሀገራችሁ ነው፣ አክሱም ሀገራችሁ ነው፣ መቀለም ሀገራችሁ ነው ብሎ እናት አባትም፣ የአካባቢው መንግስት፣ የአካባቢው ማህበረሰብም፣ የጸጥታ ኃይሉም፣ የከተማና ወረዳ እንዲሁም የዞን አስተዳደሩም፣ በአጠቃላይ የክልል አስተዳደርም ተማሪዎቹ በተመደቡበት ተቋማት ሄደው እንዲያስተምሩ የራሱን የሆነ አስተዋጽኦ አድርገዋል። እንደ ዩኒቨርሲቲም እኛም የአካባቢው ማህበረሰብ ጋር በመወያየት የአካባቢው ማህበረሰብ ልጆቹ በተለይ በትግራይ ክልል ውስጥ በሚገኙ የከፍተኛ ተቋማት ተመድበው ከሆነ ልጆቹ እዛ ቦታ ላይ ሄደው እንዲማሩ ያ ዩኒቨርሲቲ የራሳቸው እንደሆነ እንዲያምኑ በማድረግ ሂደት ላይ የራሱን አስተዋጽኦ እያደረገ ነው። ደብረ ብርሃን ዩኒቨርሲቲ ጥናትና ምርምር ማህበረሰብ አገልግሎት ምክትል ፕሬዚደንት ዶክተር አልማዛፈራ በተሰጠው መግለጫ ቅሬታ እንዳላቸው አልጠበቁም። በአንድ ሀገር ውስጥ ተማሪዎችን ወደዚህ ሀገር አልክም፣ ወደዚህ አካባቢ አልክም ማለት ይሄ ያለውን ሀገራዊ አንድነትና ህዝቡ ተሳስሮና አንድ ሆኖ የሚኖረውን አኗኗር የሚሸረሽር አባባል ነው። ምክንያቱም የኢትዮጵያ ህዝብ የኢትዮጵያ ልጆች አንድ ሆነው አንድ ሆነን ተምረን መጠናል። አሁን ደግሞ የእኛ ልጆች አብረው እየተማሩ ነው። ለወደፊቱም ደግሞ የተማ ተግባሩ ይቀጥላሉ። አንድ ሀገር ኢትዮጵያን ይዘው እየገነቡ ይቀጥላሉ ማለት ነው። ሀገራዊ ችግርን የአንድ ክልል መገለጫ አድርጎ ማቅረብ ተገቢ ያለመሆኑንም ይናገራሉ። ሀገራዊ የሆነ በተለያዩ ዩኒቨርሲቲዎች የሚታዩ ያለመረጋጋት ምልክቶች ነበሩ። ይህም ባለፈው ዓመት ብቻ ሳይሆን ከአምስት ስድስት ዓመት በፊትም ይሄ ነገር አለ፣ አዲስ አይደለም። ለአንድ ብሔር ብቻ የመጣ አለመረጋጋት ሳይሆን የሁሉም ኢትዮጵያዊ ወላጅ፣ ሁሉም ኢትዮጵያዊ የሚመለከተው ነው። ስለዚህ አማራ ክልል ላይ ባሉ የፌዴራል ዩኒቨርሲቲ ዩኒቨርሲቲዎች ላይ ብቻ የተከሰተ ችግር ሳይሆን በመላው ሀገሪቱ የሚታይ ነው። ምክንያቱም ይሄ አንድረስት ትግራይ ላይም ተከስቶ ስለነበረ ነው። አክሱም ዩኒቨርሲቲን እንደ ምሳሌ ማንሳት ትችላለሁ። ምሁራኖቹ ከትግራይ ክልል የተመደቡ አዲስ ተማሪዎችን እየተቀበሉ መሆናቸውን ጠቅሰዋል። በዚህ አጋጣሚ ልነግርህ የምፈልገው ከትግራይ ክልል የሚመጡ ተማሪዎች ስልሳ ተማሪዎች ተመድበዋል። ቁጥሩ ምን ያህል ገብቷል የሚለውን እርግጠኛ ሆኜ ባልነግርህም ፍሬሽ ተማሪዎች ከስልሳዎች ውስጥ ሬጅስተር እንዳደረጉ አውቃለሁ። ሲኒየሮቹም ተረጋግተው እየተማሩ ነው ያሉት። ተማሪዎቹ እንዲህ አይነት ስሜት ውስጥ አይደሉም። ምክንያቱም አገራቸው ላይ ስላሉ፣ ኢትዮጵያ ውስጥ ስላሉ፣ ደብረ ብርሃን ውስጥ ስላሉ። በነገራችን ላይ ማወቅ ያለብን ነገር ምንድን ነው? ይሄ ነገር በሙሉ ጊዜያዊ ነው፣ ይቀረፋል። ኢትዮጵያም ትቀጥላለች። እኔ የማምነው የትግራይ ተማሪዎች፣ የትግራይ ወላጆች ልጆቻቸው በመላው ኢትዮጵያ ውስጥ ገብተው እንዲማሩ እምነታቸው እንደሆነ ይገባኛል፣ ይገባኛል። ወሎ ዩኒቨርሲቲ ትግራይ ክልል የመጡ የተማሪዎቻችን መጥተዋል። በአጠቃላይ ወደ ስልሳ ናቸው ተመድበው የነበሩት ወደ አራት አርባ ስምንት ተማሪዎች አካባቢ መጥተዋል። በሁለቱም ግቢ ይገኛሉ። ልጆቻችንንም በተለመደው አግባብ ከዚህ ቀደም ባደረግነው የአቀባበል ስነ ስርዓት ተቀብለን መዝግበን አሁን የመማር ማስተማር ሂደቱ ተጀምሯል። ከትግራይ ክልል ወደ ወሎ ዩኒቨርሲቲ አዲስ ተመደበው ከመጡ ተማሪዎች አንዱን የማናገር እድል አጋጥሞኝ ነበር። ወጣቱ እንደ አንድ ኢትዮጵያዊ የጋራ በሚያደርጉን እንጂ በሚለያዩን ጉዳዮች ላይ ማተኮር የለብንም ባይ ነው። በዚህ ሰዓት የሚያስፈልግን አንድነት፣ መተባበር እንጂ እንዲሁ ተለያየትን የምንዘልቀው ነገር አይደለም። ስለዚህ አለ ስጋት ደግሞ እውነት እንዳልሆነ ያው እኔ ራሱ በዓይኔ የማየው ነገር ስለሆነ ተማሪዎች በክልላቸው ብቻ እንዲማሩ የተደረገ ውሳኔ በእኔ አመለካከት ተቀባይነት የለውም። ስትመጣ አንተና ጓደኞችህ የተደረገላቸው አቀባበል አለ ደስ በሚል ሁኔታ አሪፍ አቀባበል ተደርጎልን በሰላም ነው የገባነው አሁንም በሰላም ነው ያለነው ማለት ነው። እንዲህም ሲል መልእክቱን ያስተላልፋል። ማስተላለፍ የምፈልገው መልእክት ምንድን ነው? እባካችሁ ሰላም ይኖር፣ አንድነት፣ መተባበር፣ በፍቅር በመተሳሰብ በሰላም እንድንኖር የበኩላችንን አስተዋጽኦ እንድና የሚያደርግ በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ደሳሳ ጉርሙ ተማሪዎች ወደተመደቡበት ተመደቡበት ዩኒቨርሲቲ እንዲገቡ አቅጣጫ መሰጠቱን ያመለክታሉ። ተማሪዎች ወደ ተመደቡበት ዩኒቨርሲቲ ገብቶ ይማራሉ ብለን ነው ኤክስፔክት የምናደርገው። ለኛ ሁሉም ዩኒቨርሲቲዎች ባወጡት መርሃ ግብር መሰረት ተማሪዎችን ተቀብለው ወደ ትምህርት እየገቡ ስለሆነ ትምህርት ገበታ ላይ ያልተገኘ ተማሪ ሪፖርት የለንም እስካሁን። አንዴ በሶፍትዌር ነው ምደባ የሰራ ነው ሁሉም ተማሪ ተወዳድሮ ወደ ተመደበበት ዩኒቨርሲቲ ሄዶ እንደሚማር ብቻ ነው ምናምን ነው። የትግራይ ክልል ትምህርት ቢሮ ኃላፊ፣ በቅርቡ ለብዙኃን መገናኛ ድርጅቶች በሰጡት መግለጫ አማራ ክልል የተመደቡ ስድስት መቶ ተማሪዎች ወደ አማራ ክልል እንደማይሄዱ አሳውቀው ነበር። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት አባላት ፊት ቀርበው በአባይ ግድብ ዙሪያ የኢትዮጵያን ወቅታዊ አቋም ባጋሩበት ቆይታቸው በሀገር ሰላምና ህልውና ላይ ስጋት ጥለዋል ያሏቸውን የመገናኛ ብዙሃንን አስጠንቅቀዋል። የህዝብ ተወካዮች ምክር ቤት አባላት ያቀረቡትን ጥያቄ መሰረት ስላደረጉት የጠቅላይ ሚኒስትሩ ምላሾች እስክንድር ፍሬው ቀጣዩን አሰናድቷል። በአባይ ወንዝ ላይ እየተከናወነ ያለውን የህዳሴ ግድብ ግንባታ አስመልክቶ በተለይ ከግብፅ ወገን የሚሰሙ ቅሬታዎች በበረከቱበት ሰዓት ነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት አብዱልፈታህ ኤልሲሲ ጋር እንደሚገናኙ የሚጠበቀው። በሩሲያ ከሚካሄድ ስብሰባ ጎን ለጎን እንደሚደረግ የሚጠበቀው የሁለቱ መሪዎች ውይይት ውጤት ከወዲሁ ባይታወቅም በተናጥል የሚንጸባረቁ አቋሞች ግን መደመጣቸውን ቀጥለዋል። ፕሬዚዳንት ሳህለ ወርቅ ዘውዴ ለተወካዮችና ለፌዴሬሽን ምክር ቤቶች የጋራ ስብሰባ ባደረጉት የመክፈቻ ንግግር ላይ የመንግስታቸውን አቋም ለማብራራት ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድም ይህንኑ ጉዳይ አንስተዋል። የህዳሴውን ግድብ ግንባታ አስመልክቶ ከግብፅ ስለሚሰማው ተቃውሞ ተጠይቀውም ነው ማብራሪያ የሰጡት። አንዱ ችግር ግድቡ በታሰበበት ጊዜ አለመጠናቀቁ ነው ብለዋል። የህዳሴ ግድብ አንድ የኢትዮጵያን ክብርና ጥቅም በሚያስከብር ሁለት ምኞትና ፕሮፖጋንዳን ለይቶ በሳይንሳዊ መንገድ በእውቀት የሚሰራ ፕሮጀክት ማኔጅመንት፣ ሶስት የታችኛውን ተፋሰስ ሀገሮች በማይጎዳ መንገድ ይፈጽማል። የኢትዮጵያ ህዝብ የግብፅ ህዝብን የመጉዳት ፍላጎት የለውም። መጠቀም ብቻ ነው የሚፈልገው። የኢትዮጵያ መንግስት የግብፅም ይሁን የሱዳን ፍላጎት የመጉዳት አንድም ህልም የለውም። ለምንድን ነው ችግር የሚነሳላችሁ እንደሆነ ተከዜን ስንሰራ በጣም ብዙ ጨዋታ ነበር። ግቤ ሶስት ሲሰራ ጎረቤት ሀገራት ብቻ ሳይሆኑ ዩኒስኮም ጩኋል። እዛ የሚያደርቀው ነገር አለ፣ እዛ የሚያፈርሰው ነገር አለ፣ ታችኛው ተፋሰስ ሀገራት ይቸገራሉ የሚል ከፍተኛ ዘመቻ ነበር። አሁንም በህዳሴ ግድብ እየተነሳ ያለው ማንኛውም አይነት ጥያቄ ችግር ፈጣሪዎቹ እኛን ሌላ ቦታ ጊዜ ያናባክን ባስቀመጥነው ጊዜ ህዳሴን ብንጨርስ ኖሮ ልክ እንደ ግቤ ሶስት አጀንዳ ይሞታል። እኛ ተኝተንበት ሳንጨርስ ሌሎች በቸገራቸው ቁጥር የሚያስቱን ሀሳብ የፓርላማ አጀንዳ ማድረግ አያስፈልግም። አጀንዳ ማድረግ የሚያስፈልገው ህዝቡ ገንዘብ የጀመረው ማውራት አለበት፣ መንግስት በቀጥታ ማውራት አለበት፣ ስራው ማለቅ አለበት። ስራውን መጨረስ ላይ ምንድን ነው ይመስለው የሚለውን ፓርላማ በአካል ሄዶ ማየት አለበት። ከግብፅ ወገን የሚሰነዘሩ አስተያየቶች የጦርነት አማራጮች ጭምር ስለመኖራቸው ተጠይቀውም የግድቡ ግንባታ በምንም ምክንያት እንደማይቋረጥ ነው ያብራሩት። እርምጃ እንወስዳለን፣ እንደዚህ እናደርጋለን እየተባለ ነው ተባለው ኢትዮጵያውያን በውስጥም በውጭም በታላቅ ትህትና እንድትገነዘበው የምፈልገው አንድ አራተኛው የኢትዮጵያ ህዝብ ድሃ ነው እና ወጣት። ስለዚህ አፍሪካ ጋር እንዋጋ ከተባለ ብዙ ሚሊዮን ማሰለፍ ይቻላል ማለት ነው። ውጊያ መፍትሄ አይደለም እንጂ በውጊያ በጥፋት ብዙ ጥቅም የለውም፣ ግብፅም የማይጠቅምም፣ እኛም የማይጠቅምም፣ ሱዳንም የማይጠቅም በጦርነት ሰላም ጥቅም አይገኙም። እንደዚህ አይነት ሀሳብ ጥሩ አይደለም። ጥሩ መቁጭ ብሎ መነጋገር ነው ጥሩ ጉዳት እንዳያመጣ መወያየት ያ እንድትጠበቀው ሆኖ ግን ምንም ሀይል ኢትዮጵያን ግድብ ከመገደብ ሊያስቆማት አይችልም። የሚቆም ነገር የለም። ጠቅላይ ሚኒስትር አብይ አህመድ በዚሁ ማብራሪያቸው ከፕሬዚዳንት አብዱል ፈታህ ኤል ሲሲ ጋር በሚያደርጉት ውይይት መፍትሄ ሊመጣ እንደሚችልም እምነታቸውን ገልጸዋል። ፕሬዚዳንት ሲሲ ጋር በቅርቡ ተወያይተናል። ሰሞኑን ነገር ወይ ከነገሪያ እንገናኛለን እንወያይበታል። ምናልባት የተቸገሩት ነገር በሀገር ውስጥ ካለም ልንገነዘባቸው እንሞክራለን። በእኛ በኩል ግን የህዳሴው ግድብ በሚመለከት የማንንም ጥቅም ለመንካት ሳይሆን የሚገባንን ጥቅም ለማግኘት የምናደርገው ነገር ነው። ያ ጥቅም ግብፅን ነው የሚጠቅማል እናምናለን። ለምሳሌ ዘንድሮ በጣም ከፍተኛ ዝናብ አግኝተናል እኛ ስለማናቆይ፣ ሱዳን ስለማታቆይ የሄደው ሄዶ ባህ ማሉ ውሃው ግን የዘንድሮውን ውሃ ከአምና የተረፈውን ብቻ እንኳን አቆይተን ቢሆን ውሃ ሲያጥር ለመልቀቅ እድል ይሰጣል፣ ለእነሱም ያግዛል ማለት ልክ ግቤ ሦስት ላይ እንዳጋጠመው ግቤ ሦስት ጥፋት ያስከትላል ተብሎ አሁን ብዙዎች ከጎርፍ አደጋ ታድጎና ይላሉ ዛሬ ለጠቅላይ ሚኒስትር አብይ አህመድ ከቀረቡት ጥያቄዎች አንዱ በአገሪቱ ያሉ የመገናኛ ብዙኃን እየደቀኑ ያሉትን አደጋ የተመለከተ ነው። አንዳንድ የመገናኛ ብዙኃን የዘር የሃይማኖትና የብር ነጋዴዎች መቀለጃ ሆነዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከዚህ አንጻር ደግሞ መንግስታቸው እርምጃዎች ሊወስድ እንደሚችል ነው ያስጠነቀቁት። የብሮድካስት ባለስልጣን የነበረውን የተቀየደ ሚዲያ ነፃ ለማድረግ የሚደረገውን ጥረት ሳያደናቅፍ ህግ የማስከበር ስራ ግን መስራት አለበት። በተለይ በተለይ የውጭ ሀገር ዜጋ የሆናችሁ የሚዲያ ባለቤቶች የኢትዮጵያ ፓስፖርት የሌላችሁ የሚዲያ ባለቤቶች ስትፈልጉና ሰላም ሲሆን እዚህ ተጫውታችሁ እኛ ችግር ውስጥ ስንገባ ጥላችሁ የምትሄዱበት ሀገር ያላችሁ ሰዎች ትዕግስት እያደረግን ያለነው አውዱን ለማስፋት ነው። በማንኛውም ሰዓት በኢትዮጵያ ሰላምና ህልውና ላይ ከመጣ አማርኛ ብትናገሩም ኦሮምኛ ብትናገሩም እርምጃ መውሰዳችንን የማይቀር መሆኑን በጥንቃቄ መገንዘብ አስፈላጊ ይሆናል። ሁለት ቤት መጫወት አይቻልም ማለት ነው። እኛ የምንሄድበት ሀገር የለንም። ሀገራችን ይሄ ስለሆነ ሰላም እንፈልጋለን። እስ ያሉ ሰዎች በነፃነት ልማታችን፣ ሰላማችን፣ ዲሞክራሲ ካገዛችሁ እሰየው በደስታ ከዛ ውጭ ግን ለመነገጃ የምትጠቀሙበት ከሆነ በዚህ ሁኔታ በነፃነትና በዲሞክራሲ ስም የሚቀለድ ነገር እንዳልሆነ ታሳቢ ማድረግ ያስፈልጋል። እንደዚህ አይነት ችግሮች አሉ። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው የውጭ ሀገር ፓስፖርት ባላቸው ሰዎች የሚንቀሳቀሱ በማለት የገለጿቸው የመገናኛ ብዙኃን የትኞቹ እንደሆኑ ግልጽ አላደረጉም። የጠቅላይ ሚኒስትሩን አገላለጽ ያዳመጡ በርካቶች ግን የራሳቸውን ግምት መናገር፣ መላምቶችን ማንጸባረቅ ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችን ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኢትዮጵያ ከሚገኙ የአሜሪካ ድምፅ ዘጋቢዎች መካከል አንዱ የሆነውና ከሰሞኑ በአዳማ ከተማ ዘገባ ለማጠናቀር ተጉዞ የነበረው የአሜሪካ ድምፅ ዘጋቢ ሙክታር ጀማል ድብደባ ደርሶበታል። ሰለሞን አባተ ስለ ሁኔታው አነጋግሮታል። በድንጋይ የተመታሁት ጀርባና ጭንቅላቴ ላይ በጣም ይሰማኛል። የታችኛው ከንፈር የተሰነጠቀ አለ። ሰርጀሪ ተሰቶ ተሰስቶ ጭንቅላቴ ሁለት ቦታ ነው እንደሆነ ምን አይነት ነው? እስቲ አሁን እየተደረገልህ ያለው ሕክምና የት ነው ያለኸው? መጀመሪያ ነገርኝ። አሁን አዳማ ጀኔራል ሆስፒታል ሚዛል ነው ያለሁት። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም፣ በሲቲ ስካንም፣ ብሬን ሲቲ ስካን ሁሉንም ነገር አይተዋል። ሪስክ የለውም። የተወሰነ ቀጥቀጦ እስከሚድም ብቻ ነው። ስለዚህ የደም መፍሰስ እንደሌላ አረጋግጠዋል፣ እንደሌላ አረጋግጠዋል በኤምአርአይም የተሰፋ ነገር አለ በራስህም ላይ ይሁን? ቅድም ከገለጽክልኝ ከከንፈርህ ሌላ ከላይ ያለው ስቲች ነው በሌላ ነገር ነው የሚያያይዙት ፍልከቱን ራስህ ላይ ማለት አናቴ ላይ ማለት ነው። አናቴ ላይ ያለውም በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማ፣ በጣም ቅጥቅጥ። ምክንያቱም ድንጋይ እንደ በረዶ ነበር የሚዞ ነው ሙሻ የሚገል ነው የሚመስ እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ? ሆስፒታል ሌላ እዛ አካባቢ ክሊኒክ ሊወስዱ ነበር፣ እኔ አልፈልግም እዛ ይሻለኛል ብዬ መሰረታዊ ሕክምናዊ ስላሉ ወደ አዳማ ጄኔራል ሆስፒታል የሚባለው መጣውን። እዛ እዚህ ሀገር ማድረግ የሚቻለውም በሙሉ አድርገዋል፣ እዚህ አዳማ ጄኔራል ላይ እና ጥሩ ነው አሁን በጠዋቱ አሁን ይሻለኛል። እንዴት ተፈጠረው መጀመሪያ ይሄ ነገር እስቲ ያጫውተኝ ሙክታር መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታና ምንድን ነው የተፈጠረው እንዴት ተነሳ ነገሩ ሁሉ ትላንትናንም ጨምሬ ከአዳማ ያለውን ዴሞንስትሬሽን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትላንት ያልዘገብናቸው የሰው ሞቶች ነበሩ እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው። ጠዋት በኢትዮጵያ አቆጣጠር ሁለት ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ ሬሳ ይዞ እየወጡ ነው። አስክሬን ይዘው የሚወጡትም እዚያው ሰዎች አነጋገርኩኝና አይቻለሁ። ሲገደል የሚለኝን ሰው ቆሜ ኢንተርቪ እያደረግኩኝ ነበር። ቆሜ ኢንተርቪ ሳረግ ነው ኦሮሚያ ነው ብለው ነው መጀመሪያ በቃ ድብደባ የጀመሩት። ኦሮሚያ ምን ኦሮሚያ ኦሮሚያ አይደለሁም። ኦብሄን ማለት ፈልገው ነው መሰለኝ። ረበረከቱ ነክሩት የሚባለው ሚዲያ ተቋም ለመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይ ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለው እዚህ አካባቢ። ኦብሄን አይደለሁም እኔ እዚህ ወይም እላለሁ። በጣም በጋዜ የሚወርድብኝ ድንጋይ ብዙ ነበር። ብጫ ብዙ ነበር። በጣም ብዙ ምቶች አሉ በዛ መሀል ንብረቶች በሙሉ ስቀርጽበት የነበረው አይፎን ማባንተ ዜመር የሚባለው የያዝኩት ዕቃ በሙሉ እየወሰዱ እየሮጡ ደግሞ የሆነ እንትን ብቻ አይደለም ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን የምቀርጽበትን ከቺ ሲሄድ እየወሰደ ሮጥ ሲሄድ እላይዋለሁ እና ከዛ ያኔ በጣም ዘንትኒ እየተበደቡን እያሉ አንዱ መታወቂያ ለካ ከመሬት አንስቷል። ነው ተዉት፣ ነው ተዉት፣ እውነቱን ነው ብሎ ከዛ የአይዲ በማለታቸው እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ? በጣም ብዙ ናቸው እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከአንሳ እስከ መቶ ይሆናሉ። በእርግጠኛነት ይዘው የሚሄደው ነው የተቀነጠፈብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ያደረገ ነበረው። በጣም የሚገርመው ነገር ደግሞ ያው እኔ ከተደወደኩበት ሁለት መቶ ሜትር አይሆንም መከላከያ ሰራዊት ናቸሩ ላይ ዞነ ቁች የሚለው ምንም ሊከላከሉልኝ አልቻሉ። አልደረሱልህም? የጸጥታ ሰዎች ፖሊሶች፣ እነዛ ያልካቸው ወታደሮች ቢሆኑ ማንም አልደረሰልኝም። ነው ከዚያ ወዲህ ራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርገው የጠፋበትንም ንብረት ምናምን ብለው እንዲሞክሩ ብዙ ልበት የተጠጠረ ያለው ምስለኝም እዚያ ጋር ያሉ መከላከያዎች ራሱ ሁለት መቶ ሜትር ያሉ እያዩ ነበር ይዘው ቁጭ ብለን እያዩ ነበር። ይሄ ሲፈጸም አምሹር እኔ ከዛ በኋላ የነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተውኝ እቃ ስትዩ ስቆይት መታወቃ የለም ምናምን ሰምቲንግ አሉኝ። በዛ ነው የሆኑት እንግዲህ ቁጭ ብለዋሉ። መከላከያ ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ? እናደረሱ አይደለም፣ መናገር ራሱ አልችለ ነበር። አጎቴ የነበረ ጠዋት አብረን አድረን የወጣሁት ያሲን ተማም የሚባል አጎቴ ጋ ደወልኩኝና፣ ተመጥቼ ወድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውም እሱ መጣና ከዚያ ከዛ አንተ ከወደቅክ በኋላ ደብዳቤዎቹ ጥለው ሄዱ። ከአካባቢው ደብዳቤዎቹ ከዛ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆመው የሚያየውም መከላከል ጀመረ። የጋዜጠኛ መሆኑን ሲያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡን የነበሩት እዛ ቸው በማዳመጥ ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ። በኦሮሚያ ክልል አንዳንድ አካባቢዎች ተፈጥሮ የነበረው የጸጥታ ችግር የተቀረፈ መሆኑን የመከላከያ ሚኒስቴር አስታወቀ። የሀገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት ከክልሉ በቀረበለት ጥያቄና ከፌዴራል መንግስትም በተሰጠው ትእዛዝ ሰራዊቱ ተልእኮውን እየተወጣ ነው። እስክንድር ፍሬው ተከታዩን ዘገባ አልኳል። ሰሞኑን በኦሮሚያ ክልል የነበሩ የተቃውሞ እንቅስቃሴዎችን ተከትለው ከታዩ ግጭቶች በኋላ የመጀመሪያ የሆነ መግለጫ ነው በመከላከያ ሚኒስቴር የተሰጠው። የክልሉ የጸጥታ ሁኔታ፣ ሰራዊቱም የተጫወተው ሚና ለተወሰኑ የአገር ውስጥ የመገናኛ ብዙኃን በተሰጠው በዚህ መግለጫ ተብራርቷል። መግለጫውን የሰጡት የአገር መከላከያ ሰራዊት የህዝብ ግንኙነት ኃላፊ ሜጀር ጀነራል መሐመድ ተሰማ እንዳሉት በኋላ ላይ ወደ ግጭት የተለወጠው ሰላማዊ የነበረ የተቃውሞ እንቅስቃሴ ነው። በሰላማዊ መንገድ መንገድ የመዝጋት ሰልፍ የመውጣት አይነት እና መልእክትን የማስተላለፍ አይነት ይዘት ያለው ነው የነበረው በመጀመሪያ አካባቢ ላይ። ቀስ በቀስ ግን በአንዳንድ ቦታዎች ላይ በተለይ ንብረቶችን የማውደም እና አልፎ አልፎ የሰላማዊ ሰው ሕይወትም ወደ ማጥፋት አደገኛ አዝማሚያዎች የታየበት ሁኔታ ነው ያለው። እነዚህ ሁኔታዎች እስከሚከሰቱ ባለው ከመጀመሪያው ጀምሮ የኦሮሚያ ሕዝብና መንግስት ከክልሉ የጸጥታ ኃይሎች ጋር በጋራ ሆኖ የማረጋጋት ጥያቄዎቻቸውን በአግባቡ ማስተላለፍ እንጂ መንገድ መዝጋት እንደሌለባቸው፣ የሰው ሕይወት መጥፋት እንደሌለበት፣ ንብረት መውደም እንደሌለበትም በርካታ ስራዎች እየተሰሩ ቆይተዋል። ሰላማዊው የተቃውሞ እንቅስቃሴ መልኩን እየቀየረ መምጣቱም የመከላከያ ሰራዊቱን እገዛ አስፈላጊ እንዳደረገው ጀነራሉ አብራርተዋል። በኋላ ላይ እስፔሻሊ በተመረጡ ቦታዎች ላይ ግጭቱ እና ግርግሩ የዘር እና የሃይማኖት ይዘትን እየያዘ መጥቶ አደገኝነቱ እየጨመረ የመጣበት ሁኔታ ወደ ከፍተኛ እልቂት እና ውድመት የሚያሳይ ወደ ዘር እና ወደ ሃይማኖት እና ወደ እምነት ተቋማቶችንም ታርጌት የማድረግ አዝማሚያዎች የታዩበትና ከክልሉ የጸጥታ ኃይል አቅም በላይ ወደ መሆን ደረጃ በደረሰ ጊዜ የኦሮሚያ ክልላዊ መንግስት ለፌዴራል መንግስት የፌዴራል የጸጥታ ኃይሎች ድጋፍ የጠየቀበት ሁኔታ ነው የነበረው። የፌዴራል መንግስት ከክልሉ በቀረበለት ጥያቄ መሰረት ከፌዴራል በተሰጠው ትዕዛዝ መሰረት የፌድሪ መከላከያ ሚኒስተርም ለሰራዊቱ ትዕዛዝ አስተላልፏል። እስፔሻሊ በአምቦ፣ ብሸፍቱ፣ ሐረር፣ ድሬዳዋ፣ ባሌሮቤና ሞጆ እና አዳማ አካባቢ በከተሞች ላይ ከክልሉ የጸጥታ ኃይል ጋር በጋራ ሰራዊቱ ወደዛ ቦታ ላይ ተንቀሳቅሶ እንዲያረጋጋ፣ ሌላው እነዛ የተዘጉ መንገዶችንም በየቅርብ አካባቢ ካለው ሰራዊት ወደ ክልሉ የጸጥታ ኃይል ጋር በጋራ ሆነው ስራ እንዲሰሩ ታዞ ወደው ትእዛዙን ተቀብሎም ሄዶ የማረጋጋት ስራዎችን ስፔሻሊ ከአባ ገዳዎችና ከሀገር ሽማግሌዎች ከእምነት አባቶች ጋር ሆኖ እየሰራ ያለበትና በአንዳንድ አካባቢ ላይ ተዘግተው የነበሩ መንገዶች እየተከፈቱበት የከተማ ግርግሮችም መቆም የጀመሩበትና እነዚህ የንግድ እና ማህበራዊ ተቋማት ስራ የጀመሩባቸው ሁኔታዎች ግጭት የሚያባብሱ የሀሰት መረጃዎችን አሰራጭተዋል ያሏቸውንና አንዳንድ ሲሉ የገለጿቸውን የፖለቲካ ፓርቲዎችም ተችተዋል። ጀኔራሉ በዚሁ መግለጫ አንዳንድ የፓርቲ አመራሮች ከሻሸመኔ የመከላከያ ሰራዊት እንዲመለስ ሁከትና ብጥብጡን ለማረጋገጥ ታዞ ያለ እንዲመለስ ያደረግነው እኛ ነን፣ ለመከላከያ ሰራዊቱ እንዳትገቡ ተመለሱ ብለን እኛ ትእዛዝ ስለሰጠ ነው ሰራዊቱ እንዳይገባ አድርገናል ብለው ያስተላለፉት መልእክት ስህተት ነው። በመሰረቱ እነሱ የነሱን የፓርቲ አባል የመከላከያ ሰራዊት አመራሮች መምራት እንደማይችሉ የመምራት ስልጣን እንደሌላቸው ሁሉ እነሱም በቀጥታ ለሰራዊቱ ስልጣን የመስጠት ስልጣን የላቸው። ትእዛዝ የመስጠት ሰራዊቱን የማዘዝ ስልጣኑ ማንደቱም የላቸው። ራስ የመከላከያ አመራርም የነሱን የፓርቲ አባሎች የማዘዝ የማሰማራት ስልጣን የለውም። ስለዚህ በመንግስት እና በህግ ሁላችንም እየተሰጠን የየራሳችን ኃላፊነት አለ። አሰላ ላይም የተሰማራው ሀይላችን አምቦ ላይ የተሰማራው ሀይላችን ከኦሮምኛ ተናጋሪው ከትግኛ ተናጋሪው ቴበር ከሁሉም እንደ አንድ ሆኖ ተልእኮና ተልኮ ህዝባዊ ወገን ተኝነቱን በኩል አይናይቶ ሁሉንም ህዝቦች እየሰራ ያለው ኖቶን ሊ ጁባ ላይ የተሰማራው እዚ ያለውን ህዝብ እንደ ራሱ ህዝብ አይቶ ከተቋቋመበት አላማዎችና እሴቶቹ መስዋዕት እየሆነም ጭምር የህዝቦች እንደነት እያረጋገጠ ያለ ስለዚህ እንደዚህ አይነት መልእክቶች አንድ ወይ ሰራዊቱን በትክክል ካለማወቅ ነው። ሁለተኛው ደግሞ ሆን ብሎ የተዛባ አስተሳሰብን በህብረተሰቡ ለመፍጠር እና የሰራዊቱን አንድነት ካለመፈለግ ፐርፐዝሊ ኮንሸስ የተላለፈ መልእክት ሊሆን ስለሚችል እንደዚህ አይነት መልእክቶች አንድ ተፎካካሪ ሀገርን እመራለሁ ብሎ ፕሮግራም ይዞ በሰላማዊ መንገድ ከሚታገል የፓርቲ አመራር የሚጠበቅ አይደለም። የአገር መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል መሀመድ ተሰማ በዚሁ መግለጫ እንዳሉት የአካባቢው ሰላም ወደ መደበኛ መልኩ እስኪመለስ ድረስ ሰራዊቱ በዚያ ይቆያል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። የአምቦ ከተማ ወደ አንጻራዊ መረጋጋት ተመልሳ መንገዶች መከፈታቸውን፣ የንግድ እንቅስቃሴ መጀመሩን የከተማው ከንቲባ ገለጹ። ለጠፋው የሰው ህይወትና ለወደመው ንብረት ማዘናቸውንም ገልጸው አጥፊዎችን ተጠያቂ ለማድረግ የማጣራት ተግባር እየተከናወነ ነው ብለዋል። የአምቦ አጠቃላይ ሆስፒታል ባለፉት ሁለት ቀናት ግጭት አምስት ሰዎች መሞታቸውና ሀያ ሰዎች በሕክምና ላይ እንደሚገኙም አረጋግጧል ናኮር መልካ ተጨማሪ አለው። የአምቦ አጠቃላይ ሆስፒታል ስራ አስኪያጅ አቶ ደበበ ፈጠነ ጥቅምት 12ና 13 በጸጥታ አካላትና የተቃውሞ ሰልፈኞች መካከል በተፈጠረው ግጭት 25 ሰዎች ሆስፒታል መግባታቸውን ተናግረዋል። የደረሰውን የሞትና አካል ጉዳት እንዲገልጻሉ ጥቅምት 12 ሰላማዊ ሰልፍ ነበረ። በአምቦ ከተማ ትንሽ ሰበብ ነበረ። በዛ ምክንያት ወደ 11 የሙኑ ሰዎች እኛ ጋር ተጎድቶ መጥቶ ዘጠኙ ተኝቶ በመታከም ላይ ሲሆኑ ሦስቱ ህይወታቸው አልፏል። በሚቀጥለው ጥቅምት 13 2012 ዓ ም በተመሳሳይ ጉዳት የመጡ ወደ 14 ሰዎች መጡ። ከዛ ውስጥ ሁለት ሰው ህይወታቸው ያለፈ ሲሆን በጠቅላላ የተጎዳው 11 ና 14 25 ሰው ሲሆን ከዛ ውስጥ አምስት ሰው ህይወቱ አልፈዋል። ሌላው ተኝቶኛ ጋር እየታከሙ ነው። የጉዳታቸው መነሻስ ምንድን ነው? ያው ምክንያቱ ያው የተመቱበት እንግዲህ በጥይት ነው። ተመቶ የተባለው በጥይትም ነው እሱ ያየ ነው። እኛ ጭንቅላታቸውን የተመቱ ነው የተመቱ አሉ። እግራቸውን ተመቶ የሞቱም ቁስሉ የተ አገኙም እድሜያቸው ሁለቱም ጫፍ ላይ ያለ ዓመት ልጅም አለ የ ዓመት አዛውንትም አለ። ነው ግን እድሜያቸው በ20 አካባቢ ውስጥ ነው። ከእነዚህ መካከል ሶስቱ ለተሻለ ሕክምና ወደ አዲስ አበባ መላካቸውን ተናግረው፣ ሶስቱ ደግሞ ታክመው ወደ ቤታቸው ሄደዋል ብለዋል ስራ አስኪያጁ። በሆስፒታሉ እየታከሙ ከሚገኙ መካከል የ ታዳጊ መሆኑን የሚናገረው መልካሙ ጋዲሳ አንዱ ነው። ስለደረሰበት ጉዳትና አሁን ስለሚገኝበት ሁኔታም እንዲህ ይገልጻል። የተመታሁት ኩላሊቴን ነው። ጃራ በሚባል ቦታ ሶስት ሌሎች ሰዎችን ከመቱ በኋላ እኔንም በጥይት ነው የመቱኝ። መጀመሪያ ላይ ብዙም አያመኝም ነበር። አሁን ግን ይጠዘጠዘኛል፣ በጣም እያመመኝ ነው። የፖለቲካ ታጋይና የኦኤምን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም ነበረ የተባለው ጥቃትን በመቃወም ለሁለት ቀናት ተዘግቶ የነበረው መንገድ መከፈቱንና የንግድ እንቅስቃሴ መጀመሩን የከተማው ከንቲባ አቶ ተረፈ በዳዳ ገልጸዋል። በተቃውሞ ወቅት ለጠፋው የሰው ሕይወትና ንብረት ማዘናቸውን በመግለጽ ተከታዩም ብለዋል። በመጀመሪያ ደረጃ በከተማችን፣ በአንቦ ከተማ በተፈጠረው ችግር የከተማ አስተዳደሩ የተሰማው ጥልቅ አዘን መሆኑን እየገለጽኩኝ ለጠፋው የሰውት የተሰማን ጥልቅ አዘን መሪር መሆኑን መግለጽ እፈልጋለሁ። ከዛ ባሻገር ግን ህዝባችን ያለውን ቅሬታ ያለውን ተቃውሞ ለማሰማት በዲሞክራሲያዊ መንገድ ማውጣቱ ተገቢ ነው። ነገር ግን ይህንን ህዝቡ ሊያሰማ የወጣውን ቅሬታ ተገን በማድረግ በምንም መመዘኛ ተቀባይነት የሌለውን ስራ የፈጸሙ ግለሰቦች ለወደፊቱ በሕግ የሚጠየቁ፣ ጉዳያቸውም እየተጣራ ነው። ተጣርቶ ለሕግ የሚቀርቡበት እድል ይፈጠራል። ከተማው ወደ ነበረባት ሰላም የመመለሷ ሁኔታ ይስተዋላል፣ ይታያል። ይሄ ተጠናክሮ መቀጠል ይጠበቅበታል። ትልቅ ክፍተት እንደ ተፈጠረና በዚህ ክፍተት ሊጠቀም የሚፈልግ አካል ሁሉ በከተማችን እጁን እንዲሰበስብ ነው ጥሪ የምናስተላልፈው። ከዛ ባለፈ ግን ከከተማ ነዋሪ ጋር በመተባበር እና እንደዚሁም ከህዝባችን ጋር በማሆን የተጀመረውን የሰላሙን ሁኔታ የማስቀጠል ስራ ይሰራል። በጥፋቱ በቀጥታም ሆነ ተዘዋዋሪ ሁኔታ ተሳታፊ የነበሩ አካላትን ፖሊስ እያጣራ ነው ያሉት ከንቲባው፣ እንደተጠናቀቀ ለህብረተሰቡ ይፋ እንደሚደረግም ገልጸዋል። ለሁለት ቀናት ተቋርጦ የነበረው የትራንስፖርት አገልግሎት መጀመሩን አስተውያለሁ። ከኢትዮጵያ ንግድ ባንክ የከተማው ዋና ቅርንጫፍ በስተቀር ሌሎች ባንኮች አለመከፈታቸውን ለመታዘብ ችያለው። ሌሎች አገልግሎቶችም በከፊል ተከፍተዋል። አንጻራዊ ሰላም ወደ ከተማው ቢመለስም ለዘላቂነቱ ከከተማው ህብረተሰብ ጋር ውይይት ለማድረግ መታሰቡን የከተማው ከንቲባ ገልጸዋል። የኦሮሚያ ክልል መንግስት ያቀረበውን ጥያቄ ተከትሎ የመከላከያ ሰራዊት የጸጥታ ችግር በተከሰተባቸው አምቦን ጨምሮ በቢሾፍቱ፣ ባሌ ሮቤ፣ አዳማ፣ ሞጆ እንዲሁም በድሬዳዋና ሀረር ማሰማራቱን የመከላከያ ሚኒስቴር ማሳወቁን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። ዛሬ ጋቢና ጉዟችን በዚህ ላይ አጠናቀናል። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አድርሱም። ፕሮግራሙን በመምራት አብረናቸው የቆየ ነው ኤደን ገረመውና ሀብታሙ ስዩም ነበር። ዝግጅታችንን በማቀናበር አብሮን ያመሸው ሞክቢልያ ቤሮ ነው። መልካም ምሽት ደናደሩ